በሰፊው የሚንቀሳቀሰው አረና ትግራይ ሊቀመንበር አቶ አብርሃ ደስታ በመቀሌ ከተማ ባለፈው ቅዳሜ ድብደባና ዝርፊያ ተፈጽሞባቸው በትግራይ ክልል የሚንቀሳቀሰው የተቃዋሚ ፓርቲ ጥቃቱ የተለመደ የወንጀል ድርጊት ሳይሆን ባለፉት ወራት ውስጥ አራት የድርጅቱ አባላትና ደጋፊዎችን ሕይወት ያጠፋ ተደጋጋሚ ጥቃት አካል ነው ብሏል። የትግራይ ክልል ቃል አቀባይ አቶ ገብረ ሚካኤል መለስ በክልሉ በፖለቲካ አመለካከቱ ሳቢያ ጥቃት የደረሰበት ወይም የሚደርስበት ሰው የለም ሲሉ ይከራከራሉ። የአረና ፓርቲ ቃል አቀባይ አቶ አንዱም ገብረስላሴን ህኖክ ሰማ ጊዜር አነጋግሯቸዋል። አቶ አብርሃ ደስታ ቅዳሜ ሶስት አንድ ሰዓት ተኩል አካባቢ ከከተማ ወደ ቤታቸው እየሄዱ ይሳለ አብረሃ ካስል የሚባል አካባቢ የመቀሌ አካባቢ፣ ሶስት ሰዎች ጠብቀው አንገታቸው አንቀው ደብድበው ሞባይላቸውና ኪሳቸው ቦርሳቸው ላይ የነበረ ገንዘብ ሁሉ ወስደዋል። አንገታቸውን አንቀው ጉዳት ደርሶባቸዋል። ወዲያውኑ የህሊና መሳት አጋጥሟቸው ነበረ። ሰዎቹ ወደ ጨለማ እየጎተቱ ለመውሰድ ሲሞክሩ ወጣቶች አይተው ተራርጠው ከወንጀል ፈጻሚዎች ጋር ተጣልተው አባረው ህይወታቸው ሊተርፍ ችለዋል። ከዛም ወደ ህክምና ወሰዷቸው። ህክምና ያው እርዳታ ያው ህይወታቸው ሊተርፍ ቻለ። አሁን አቶ አብርሃ ደስታ ያሉበት ሁኔታ ምን ይመስላል? ጤንነታቸው ከሆስፒታል ወጥተዋል። ያሉበት የጤና ሁኔታ ምን ይመስላል? አንገታቸው ስለታነቁ በጉረራቸው አካባቢ የማበጥ እና የመቁሰል ችግር አጋጥሟቸዋል። ለዚህ ጉዳትም ስምን መድኃኒት ወስደዋል። በአሁኑ ሰዓት በተሻለ የጤና ሁኔታ ይገኛሉ። ከመጀመሪያው የነበረው ጉዳት አሁን የተሻላቸው ይገኛል። ሁኔታውም ለአካባቢ የፖሊስ ኮሚኒቲ እና ለወረዳው ፖሊስ ጣቢያ ሪፖርት አድርገናል የተያዙ ተጠርጣሪዎች አሉ እስካሁን የተያዙም ተጠርጣሪዎች አሉ አልተባልንም አልተነገርንም ነው ምን አይነት የተያዘ እንዳለ ምንም አልነገሩንም ነው እንግዲህ ከኪሳቸውም ዋሌታቸውን ቦርሳቸውን የመውሰድ ሁኔታ እንደነበረ ገልጸዋል እነኚህ ተራ ወንጀለኞች ናቸው ወሮ በሎች ወይስ ምንድን ነው በሁኔታው የተመለከታችሁት ለፖሊስስ ካመለከታችሁ ያለውን ሁኔታ ቢገልጹልኝ ነገሩን ሰዎችን ለመለየት አልቻልንም፣ አልተቻለም እስካሁን። ሁኔታው ግን ከተራ ዝርፊያ ያለፈ ነው። ምክንያቱም ንብረታቸውን ከወሰዱ በኋላ መተው ነበረባቸው። ወደ ጨለማ ነገር ለመውሰድ እየሞከሩ ነበረ እና በሰው እርዳታ ነው የተባረሩት እና ነገሩን ከተራ ወንጀላ ወንጀል ወይም ዝርፊያ በላይ ነው። እንደዚህ አይነት ወንጀል ሲፈጸም በአረና ትግራይ አሁን የመጀመሪያ አይደለም። በተደጋጋሚና በርካታ ማለት ከዓመታት ጀምሮ እየተፈጸመ ያለ ወንጀል ነው። እስካሁን አራት ሰዎች ተበለውብናል። በአሁኑ ሰዓትም በትግራይ አካባቢዎች ያሉትን አባሎቻችን ትራ ስራ ፍርጃ እየተፈረጁ ለእስርና ለእንግልት እንዲሁም ለድብደባ እየደረሰባቸውን ና ሁኔታው በትግራይ በጣም አደገኛና የአባሎቻችን እንቅስቃሴ በግድ እንዲገደብ እያደረገ ያለ ነው እና ይህ ተግባር ምላው የኢትዮጵያ ሕዝብ ሊያወግዘው ና መንግስትም ከዚህ ወንጀል ራሱን እንዲያርቅ ወደ ዲሞክራሲያዊ አሰራር እንዲገባ ለመሰል ይፈልጋል። መንግስት ከእንደዚህ አይነት ወንጀል ራሱን እንዲያርቅ ሲሉ ምናልባት ይህንን መንግስት ያደርገዋል ብላችሁ ነው የምታስቡት? አዎ እንደዛ ነው የምንለው። ምክንያቱም በተደጋጋሚ እንደዚህ አይነት ድብደባ ሲካሄድ ወንጀለኞችም ሲያዙ ሲፈረድባቸውም ከወር በላይ ሳያስር ይለቀቃሉ። ወንጀለኞችም ተይዞውም ወደ ማጣራትም አይገባም። ሰሞኑን ደግሞ በተለያዩ በቴንቤ እና በምዕራባዊ ዞን አካባቢዎች አባሎቻችን እየተስፈራሩ እየታሰሩ ነው እና ሁኔታው ከተራ ወንጀላ ያለፈ ነው ነው የምንለው። በጣም ነው የማመሰግነው አቶ አንዶም ገብረስላሴ የአረና ትግራይ ቃል አቀባይ። ለአቶ አብርሃ ደስታም ፈጣን የጤና መሻሻል እንመኛለን። እኔም አመሰግናለሁ። የትግራይ ክልል ቃል አቀባይ አቶ ገብረ ሚካኤል መለስ በበኩላቸው በክልሉ በፖለቲካ አመለካከቱ ሳቢያ ጥቃት የደረሰበት ወይም የሚደርስበት ሰው የለም ሲሉ ለአሜሪካ ድምጽ የትግርኛው ቋንቋ ዝግጅት ክፍል ተናግረዋል። እንሆ በተደጋጋሚ ከም ዝገለጽናዮ ምክንያት ናይ ፖለቲካ ተሓሳስቡ ይኹን ብዝስዕብ በተደጋጋሚ እንደገለጽ ነው በፖለቲካ አስተሳሰቡ ወይም አመለካከቱ ወይም በሚደግፈው የፖለቲካ ፓርቲ የሚገደል የሚታሰር የሚደበደብ ሰው በክልላችን ውስጥ የለም። ዜካ ናይ ሕጊ ልዕልና ንምክባር ወንጀል ዝፈጾመ ዝኾነ ይህ ህግ የበላይነትን ለማክበር ሲባል ወንጀል የፈጸመ ማንኛውም ሰው ቢሆን በሕግ አግባብ አስቀድሞ በተጠርጣሪነት ከዛም በፍርድ ቤት ውሳኔ የሚተላለፍ ከሆነ ማንም ይሁን ማን የሕጉ ውሳኔ ይሰጠዋል። ዜጎች የፈለጉትን የፖለቲካ አስተሳሰብ ማራመድ ይችላሉ።